i saw them በደቡብ ክልል በሲዳማና በኦሮሚያ ምዕራብ አርሲ ዞኖች አዋሳኝ አካባቢ ላይ ከደረሰ የመሬት መንሸራተት የተረፉ ሰዎች ሌላ አደጋ እንዳይደርስባቸው አስፈላጊው እርዳታ ሊደረግላቸው ይገባል ሲል በውጭ የሚገኘው የሲዳማ ብሔራዊ ዲሞክራቲክ ንቅናቄ ጥሪ ያሰማ። የአካባቢው ተወላጅ የሆኑና የሲዳማ ዜና መረብ የሚል ዌብሳይት ከፍተው የሚንቀሳቀሱ ወጣቶች በበኩላቸው አካባቢው የተዘነጋ መሆኑን ጠቅሰው የአካባቢው አስተዳደር ለማህበረሰቡ ትኩረት ሊሰጠው ይገባል ብለዋል። በትናንትናው ምሽት በአደጋው ሰላሳ ሁለት ሰዎች መሞታቸውን መዘገባችን የሚታወስ ነው። ጽዮን ግርማ ነች ዘገባውን ያዘጋጀችው። በሲዳማና ምዕራብ አርሲ ዞኖች አዋሳኝ በጭሬ ወረዳ ሀሊላ መሎ ቀበሌ ገበሬ ማህበር በሚገኙ ሀሊላ መሎ፣ ፍንጩሃና ወሸረቤ በተባሉ መንደሮች በደረሰ የመሬት መንሸራተት አስራ ስድስት ሴቶችና ስምንት ወንዶች በድምሩ ሀያ ሶስት ሰዎች ሕይወታቸው ማለፉን በትላንትናው ምሽት መዘገባችን ይታወሳል። በተጨማሪም በጋሞጎፋ ዞን ዳራ ማሉ ወረዳ በጮዬ በተባለ አካባቢ በከፍተኛ ዝናብ ምክንያት ዘጠኝ ሰዎች መሞታቸውና አስራ ሰባት ሰዎች መጎዳታቸውንም መዘገባችን ይታወሳል። እዚህ ዩናይትድ ስቴትስ ውስጥ የሚገኙ የአካባቢው ነዋሪዎች አካባቢው የተዘነጋ በመሆኑ እንዲህ አይነት የተፈጥሮ አደጋ ሲመጣ በቀላሉ የሰዎችን ሕይወት ይቀጥፋል ይላሉ። በሐዋሳ ዩኒቨርሲቲ የሲቪክ ና የፍልስፍና መምህር የነበረውና አሁን የሲዳማ የዜና መረብ በሚል በማህበራዊ ሚዲያ ላይ አካባቢውን ሁኔታ የሚከታተለው አቶ ያሬድ እስጢፋኖስ እንዲሁም የሲዳማ ብሔራዊ ዴሞክራቲክ ንቅናቄ መስራች እና ሊቀመንበር አቶ በቀለ ዋዩን አነጋገራቸው ነበር። መጀመሪያ አቶ ያሬድ እስጢፋኖስ አካባቢውን በተመለከተ ከሚያብራሩበት ይጀምራል። አካባቢው እንግዲህ ጭሬ ወረዳ ላይ ነው ያለው። ከልማት በጣም የራቀ ነው። ከሁሉም በላይ ግን አጠቃላይ ሲዳማ ዞን ከፍተኛ የሆነ የመሬት ጥበት ያለበት አካባቢ ነው። እስከ ሰባት መቶ ሰው በአንድ ኪሎ ሜትር ስኩዌር አካባቢ የሚኖርበት ስለሆነ ሰው ደኑን እየመነጠረ በየተራራው በየገደላማው አካባቢ ነው የሚኖረውና ይሄ የመሬት ጥበት ገፍቷቸው ወደ ተራራ አካባቢና መኖር የማይቻልበት አካባቢ በሚኖሩበት ሁኔታ ነው ይሄ አደጋ እየተፈጠረውና ይሄ አደጋ ማስቀረት የሚቻል ነው ብዬ ነው ማምነው። የፐርሰናል ምክንያቱም አካባቢው የወረዳው መንግስት ህብረተሰቡን በማስተማርና አደጋ ሊያደርሱ ከሚችሉ ቦታዎች በማራቅ እንዲሁም ደግሞ ልማትን እና መንገድን በማስተካከል የተሻለ አደጋን ማስቀረት የሚቻልበትን ዘዴዎች መፍጠር የሚቻልበት ሁኔታ ነበር ብዬ ነው ማምነው። አቶ በቀለ እንግዲህ አቶ ያሬድ አደጋው ከመሬት ጥበት ጋር በተያያዘ የመጣ ነው እያሉ ነው እና በእርስዎ በኩል እንዲህ ያለ አደጋ እንግዲህ የተፈጥሮ ነው የተፈጥሮ አደጋ ደግሞ በተለያዩ ቦታዎችና አካባቢዎች ይደርሳል። የሲዳማውን አሁን የደረሰውን አደጋ ለየት የሚያደርገው ነገር አለ ይላሉ? አደጋዎች ይደርሳሉ፣ ተፈጥሮ ሊደርሱ ይችላሉ። ነገር ግን ተፈጥሮን የሚያደርሰውን አደጋ መከላከልም ይቻላል። አደጋም እንዳይደርስም ማድረግ የሚቻልባቸው ሁኔታዎች አሉ። በተለይ ቦታው በጣም እንደ ዞን የተዘነጋና የፖለቲካ አመራሩ በጣም የደከመ ኃላፊነት የጎደለው መሆኑ ነው። አዎ ለዚህም ነው አንዳንድ አሁን ይህ አካባቢ በጣም እሱ እንዳለው በጣም ጥበት አለ። ያንን ጥበት መጠቀም አካባቢውን በጠበቀ መልኩ መጠቀም ይቻል ነበር። ነገር ግን በጣም የፖለቲካ አመራሩ በጣም የደከመ ከመሆኑ የተነሳ እነዚህን ችግሮች ካለመቅረፍ፣ እነዚህ ችግሮች ለምሳሌ የአካባቢው ጥበቃ እነዚህ ደኖች ሮ በጣም የታወቀ ነው። በተለይ ስዳማ አግሮ ፎሬስትሪ በጣም የታወቀ ነው። አሁን ሰዎች ደኑን የሚያራቁትበት መኖር መከልከል የሚገባቸው ቦታዎች፣ ህዝቡ መስፈር የማይገባቸው ቦታዎች ሰዎች የአመራሩ በትንሽ ብርና በሙስና እያሰፈረ እንትን የሚያደርግበት ሁኔታ ነው ያለው ና ያ በጣም ትልቅ ችግር ነው ነው። አዎ አሁን እኛ የምንለው እሱ ብቻ አይደለም። በተለያዩ ቦታዎች ካለው ከጥበቱም ከሁሉም ነገር ተነስቶ ብዙ ችግሮች ሊደርሱ እንደሚችሉ ከአሁን በኋላም ለሚደርሰው ችግር መንግስትም ሆነ የህዝቡ ትልቅ ዝግጅት ና አካባቢውን በመጠበቅ ላይ ትልቅ ስራ መስራት እንዳለበት ነው። እንግዲህ የአካባቢው ተወላጆች እንደሆናችሁ ገልጻችሁልኛል ና አሁን በዛ አካባቢ በተለይ በሲዳማ ዞን ወደ ሀያ ሶስት ሰዎች ህይወታቸው ማለፉ ተገልጿል። ከዛም ደግሞ አደጋው ሌላ ተጨማሪ አደጋ ሊደርስ ይችላል በሚል የዛ አካባቢ የነበሩ ነዋሪዎች ወደ ሌላ ቦታ እንዲሄዱ ወይም በአንድ ቦታ ተሰባስበው እንዳሉ ተገልጿል እና በእናንተ በኩል እነዚህን መልሶ ለማቋቋም ያደረጋችሁት ድጋፍ እርዳታ አለ ወይ? ምንድን ነው እሱ የሚያስፈልጋቸው? ያጣራችሁት ነገር አለ? አቶ ያሬድ። ከአሁን ድረስ በኦንላይን ላይ የጎፈንድሚ ክሬታር አድርገን ህዝብን ለማንቀሳቀስ እያሰብን ያለ ነው። ጎፈንድሚ በኢንተርኔት ገንዘብ መዋጮ የሚሰበሰብበት ማለት ነው መንገድ። አዎ በዛ መንገድ ለማድረግ ኦልሬዲ ኮሚቴ አዋቅረን እየተንቀሳቀስን ያለ ነው። ያህን በቅርብ እንጀምራለን። የበለጠ ግን እዛው አካባቢ ያሉ የመንግስት አካላት እና ሌሎችም ኤንጂዎች ቀርበው ጉዳዩን በአካል እኛ ውጭ ነው ያለ ነው በገንዘብ ነው መሰብሰብ የምንችለው ግን ቀርበው ቤተሰቦችን በማናገር እና ጉልበትም የተለያዩ ነገሮችን በመርዳት እዛ አካባቢ ያሉ የንጆዎችም የመንግስት አካላትም እንዲሄዱ ጥሪ እያደረግን እየደወልን እየተከታተልነው ጉዳዩን ያለ ነው። በእኛ በኩል ግን የሪሶርስ የማንቀሳቀስና እዚህ ውጭ ያለውን ሕብረተሰብ ለማሰባሰብ እና ለማንቀሳቀስ እየተንቀሳቀስን ነው ያለው። ከሁሉም በላይ ግን ዘላቂ ሆነ አሁን ወደፊትም እንዲህ ዓይነት ችግር ይደገማል የሚል ስጋት አለ። አሁን የቦና በንሳ፣ ጭሬ፣ አሮሬሳ የሚባሉ አካባቢዎች እስካሁን ድረስ ከስጋት የነጹ አይደለም። ጉዳዩ በዘላቂነት እንዲፈታ ዞኑና ክልሉ መስራት አለባቸው። በዘላቂነት መስራት እንዳለባቸው ነው ጥሪ ጥሪ እያቀረብን ያለ ነው። አሁን ግን የደረሰው ወደፊትም ሊመጣ የሚችል ነገር ስለሆነ ይሄንን ገንዘብ በማንቀሳቀስ እየተ- ለመስራት እየሞከርን ነው ያለ አቶ በቀለ ዋዩስ። በእናንተ በኩል ያደረጋችሁት ነገር አለ ወይ? ወላ ይሄ ያለን ሁላችንም ይሄን ነው እያደረግን አለ ነው። መጀመሪያ እዛ አካባቢ ሰዎች መንግስት መደራሽ መሆን አለበት። መንግስቱን ኃላፊነት አለበትም ሁሉንም ማድረግ አለበት። ያለውን ሪሶርስ አሰባስቦ መርዳት አለበት። ደራሽነቱን መግለጽ መቻል አለበት እና ከትናንት ጀምሮ እስከዛሬ ድረስ አሁን እያደረግን ጤና ያለ ነው። እንዴት ምን እርምጃ እየተወሰደ እንዳለ በምን ደረጃ እንዳሉ ብዙ የሚገልጹ አካባቢውን በጣም ሪሞት ነው። ሁለቱን ለመናገር አደጋ ጊዜ ሰራተኞች ይሂዱ መኪኖች ይሂዱ ቢባል እንኳ መንገዱ በጣም በጣም በጣም ጭቃማ በመሆኑ በጣም ነው የሚያስቸግረው። ሰዎቹም የመንግስት ኃይሎችም ደርሶ አለምሉ ምናልባት እናንተም ብዙ ሙከራ አድርጋችሁ ነበር ይመስለኛል። ትናንት እነዚህ ነገሮች እኛም ከልዩነታችንን ለቀን ለህዝቡ ድራሽ መሆን ስላለ ለማግኘት ብዙ ነገር ጥረት አድርገናል እስካሁን እያደረግንም ነው ያንንም ሁላችንም በፖለቲካ በምንም ሳንለይ ለህዝቡ የሚደርሰው ነገር መስራት አለብን የሚል ነገር እያስምትን እያልናለ ነው ግን ዋናው ነገር በዘላቂነት መፍትሄ መፈለግና ትልቅ ስራ መስራት ከሁሉም ዘንድ የሚጠበቅ ነው እሱን በእሱ ላይ ነው ሞር ትኩረት የምንሰጠው አካባቢው የተዘነጋ ነው የምትሉት ከመንገድ ጋር ወይም ከዋና መንገድ ጋር የተያያዘ ችግርን ነው? እስቲ አቶ ያሬድ። ሲዳማ ዞን በመንገድ ብቻ ሳይሆን በአጠቃላይ በልማት በከፍተኛ ሁኔታ እየተጎዳ አካባቢ ነው። አብዛኛው መንገዶች ይሄ በየበእጅ የሚሰሩ በእጅ የተሰሩ መንገዶች ሌበር ሮዶች ናቸው እንዳለ ያሉት እና ትንሽም እንደ አስፋልት ተሰራ የሚባለው ከበንሳ እስከ ሁላ ድረስ ያለ ስልሳ አንድ ኪሎ ሜትር መንገድ አለ። እሱም እየተቦዳደሰ አሁን አልቋል። እንደገና ዋናው በሀዋሳ ተነስቶ በሀገረ ማርያም ወደ ሞያሌ የሚሄደው ዋናው መንገድ ላይም ሲዳማ ዞን ላይ ተቦዳድሶ መንገዱ ለአምስት ዓመት ከሀዋሳ እስከ ሄድጋለም ያለው መንገድ ተበላሽቶ ፈርሷል። በፊት የነበረው በአስራ ዘጠኝ ሰባ አንድ እና ሰባ ሁለት ዓመተ ምህረት ደርግ ያሰራው መንገድ ፈርሶ ሌላ ሳይሰራ በአካባቢው የሚኖሩ ሰዎች እህላቸው ላይ አቧራ የቦነነ። ሸሽተው ቤቶቻቸውን ሸሽተው ወደ ውስጥ ነው እየኖሩ ያሉት። ግብርና እንኳን ምርት ማምረት በማይችሉበት ሁኔታ ማለት ነው። እንደነዚህ አይነት ዋና መንገዶች ራሱ አዲስ ሊሰራ ይቅርና ያሉትም እየፈረሱ በየወረዳዎች ያሉት መንገዶች እየተስተካከሉ አይደሉም። ከመንገድ ብቻ ሳይሆን በአጠቃላይ በትምህርት ሽፋን፣ በኢንዱስትሪ በመንገድ ያ ዞን በጣም የተጎዳ ዞን እንደሆነ ነው የማያውቀው። ነ አቶ አቶ በቀለ ዋዩ ቦታውን በተመለከተ አካባቢውን በተመለከተ ያውቁታል። የቅርብ ጊዜ አይተውታል። አሁን እርሶ የሚገኙት በውጭ ሀገር ነው እና ቦታውን እንደው ለልማት ተዘንግቷል ሲሉ እርሶ ቦታውን ያውቁታል ወይ? አዎ ይቻል ከዛሬ አምስት አመት በፊት ሄጃለሁ። በዛን ጊዜ በምቀርምሽ ሁኔታ ከአዋሳ ተነስቼ በአስራ ሁለት ሰዓት ጠዋት ባኑ በሁለት ሰዓት የተነሳውት ጭሪ የሚባለው ቦታ ያ አሁን ወረዳው ያለበት እንትኑ አሁን አደጋ ከተፈጠረበት ፋብል አምስት ኪሎ ሜትር አካባቢ ነው የሚሆነው። እዛ ለመድረስ የፈጀብኝ ጊዜ ቀኑን ሙሉ ነው። እንደውም ስንመጣ በባለ በኩል ዞሬን ነው መጣ ነው እና ይሄ በጣም የሚያሳዝንሽ ነው። ያ የሆነው ስንሄድ መኪና በየቦታው ጭቃ እያስገፋን በዚሁ ነው ደረስ ነው እና ያ መንገድ ዛሬም እንዳልተተካከለ፣ ምንም ለውጥ እንዳልተደረገበት በጣም እዛው እንዳለ ነው የሚገልጸው። ሁለታችሁንም በጣም አመሰግናለሁ፣ አቶ ያሬድ ስጢፋኖስና፣ እንደዚሁም ደግሞ አቶ በቀለ ዋዩ ለሰጣችሁን ማብራሪያ ጊዜር